አድማጮች ቀጣዩ የትንታኔ ርዕስም እዚያው ኢትዮጵያ ያቆየናል ባለፈው ሳምንት ረቡዕ የካቲት 16 ቀን 2008 ዓ ም ሌሊት በምዕራብ ሸዋ ዞን ቶኬ ኩታዬ ወረዳ ጎሮ ከተማ ውስጥ ሞትም ማፈየራ የተባለ የ20 ዓመት ወጣትና የአስረኛ ክፍል ተማሪ በታጣቂዎች መገደሉን ለቤተሰቡ ቅርበት እንዳላቸው የገለጹ ምንጮች ለአሜሪካ ድምፅ ተናግረዋል። የወረዳው ፖሊስ ኃላፊዎች ስለ ጉዳዩ የሚያውቁት ነገር እንደሌለ ሲናገሩ የወረዳው መስተዳድር በበኩላቸው የሟቹን አስከሬን መመልከታቸውን አስረድተው በማን ተገደለ ስለሚለው ግን የሚያውቁት ነገር እንደሌለ ገልጸዋል። ጃለን የገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ሞትማ ፈየራ የሀያ ዓመት ወጣትና የአስረኛ ክፍል ተማሪ ነበር። ለቤተሰቡ ቅርበት እንዳላቸው የገለጹልን ምንጮች ረቡዕ የካቲት አስራ ስድስት ቀን ሁለት ሺ ስምንት ዓመተ ምህረት በመንደራቸው ተፈጸመ ያሉትን ሁኔታ ሲናገሩ በዚህ ዕለት ማምሻውን የመንደሩ ውሾች እንግዳ ሰው ማየታቸውን በሚናገር መልኩ ከፍተኛ ጩኸት እንዳሰሙ ይገልጻሉ። የውሾቹን ጩኸት ሰምተው ወደ ደጅ ሲወጡም አምስት ጠቆር ያለ መልክ ያለው ዩኒፎርም የለበሱ ታጣቂ ፖሊሶች በግቢ ውስጥ ተበታትነው ቆመው መመልከታቸውን የአይንማኝ ነኝ ያሉ ምንጮቹ ይናገራሉ። ታጣቂዎቹን ከተመለከቱም በኋላ ስለሆነ ሁኔታ እኚሁ የአይንማኝ ሲናገሩ እኔ ሞቱ ማባሲ ሞቱ ሞትማን ከቤት አውጡት አሉ። ሞትማ ቤት ውስጥ የለም፣ ትምህርት ቤት እንደሄዳ አልተመለሰም የሚል ምላሽ ተሰጣቸው። በዚህን ጊዜ በግቢ ውስጥ የነበረውን የሟቹን ታናሽ ወንድም የአስር አመት ልጅ ለመምታት ሲንደረደሩ እናት ልጄን አላስነካም ብለው ወደ መሀል መግባታቸውን እኙ የአይን እማኝ ይገልጻሉ። በመጨረሻም ሟች ወጣት ሞትማ በግቢ ውስጥ ባለመገኘቱ አባት አቶ ፈየራ ቶሎሳና የአስር አመቱ ልጃቸው ሲሳይን አንድ ላይ ይዟቸው ጉሮ ሰሌ ውስጥ ወዳለው የወታደር ካምፕ እንደወሰዷቸው ይገልጻሉ። ሰዎች ገረ ምን አትገሉ። በቤተሰቦቹ መኖሪያ ቤት አካባቢ እየሆነ የነበረው ሁኔታ ደስ ስላላለው ለጥናት ሲሉ ከጓደኞቹ ጋር ወደ ተከራዩት ቤት አምርቶ እዛ ነበር ያለው። ታጣቂዎቹ ሌሊት ላይ ቤቱን ወደ አከራዩት አቶ ተሰማ መኖሪያ ቤት ሄደው የውጭውን በር አንኳኩ። ትንንሽ ልጆች ከፈቱላቸው። ታጣቂዎች መሆናቸውን ያወቀው ሞትማ በአጥር ዘሎ ለመውጣት ሲሞክር በታጣቂዎቹ በተተኮሰበት ጥይት እግሩን ተመቶ ወደቀ። በወደቀበት ደግሞ ሲመቱት ሕይወቱ አለፈ። ያይን ማኙ አያይዘው ጠዋት ነግቶ ነክቶ ሰው ቤቱን መክፈት ሲጀምር ሁሉም ሰው የሆነውን እንዳየና የሟች ሞቱማ አስክሬንም ወደ ቤተሰቦቹ ቤት እንደተወሰደ ተናግረዋል። ወጣት ሞቱማ ፈየራ በተተኮሰ ጥይት ሕይወቱ ማለፉን ከሰማን በኋላ ወደ ቶኬ ኩታዬ ወረዳ ፖሊስ ቢሮ ደውለን ኢንስፔክተር ጉንፋ አበበን አነጋግረናቸው ነበር። እኔ ከዚያ ቦታ ከኃላፊነት ከለቀቅኩ ሁለት ሳምንት ሆኖኛል። ስለዚህ ጉዳይ ምንም መረጃ የለኝም። ወክሎቼ እዚያ ይገኛሉ። ለቶኬ ኩየራ ወረዳ አዲስ ተወክለዋል ወደ ተባሉት ዋና ኢንስፔክተር ጉዲሳ በየራን ደውለን ጠየቅናቸው። እዛኒ ተጋፈተማ ፖሊሲ አናሰና ታይ ለጨንጅራ ገሩሞ እኔ የወረዳው ፖሊስ ኃላፊ ሆኜ ወደዚያ አይሄድኩ ቢሆንም ገና ስራ አልጀመርኩም። ስራ ከጀመርኩ በኋላ የተፈጸመውን አስመልክቶም መናገር እንጂ እኔ ከመምጣቴ በፊት ተፈጸመ በተባለ ጉዳይ ላይ የምናገረው አይኖርም። ግድያው ተፈጸመ በተባለበት በዚያ ሳምንት እኔ ከዚያ አልነበርኩም። ግድያው ተፈጸመበት ወደ ተባለው የጎሮ ሰሌ ከተማ ምክትል አስተዳዳሪ አቶ ዶሮ ሲቃ ጋር ደወልን። ሳ ጉያ ኩደጃ ገልገላ ሰዓቲ ረቡ የካቲት ዐሥራ ስድስት ከሌሊቱ ስምንት ሰዓት ተኩል ላይ መሳሪያ መተኮሱን ሰማን። ጠዋት ዐሥራ ሁለት ሰዓት ላይ ልጁ መሞቱን ነገሩንና ከእንቅልፍ ተነስተን ስንሄድ ሕይወቱ አልፏል። በሁለት ጥይት መመታቱን አረጋገጥን። ሲገደል በቦታው ስላልነበርን ግን ማን እንደገደለው አናውቅም። የአሟሟቱን ሁኔታ ለማጣራት ፖሊስ ከሟች ጋር የነበሩ ወጣቶችን ይዞ እንደነበርና ከእነርሱ የምርመራ ቃል ተገኘ ነው ያሉትን ሲናገሩም ጆሎኒ በቀመመኒ ከነርሱ ጋር የነበሩና ተይዘው የተጠየቁ ልጆች እንደገለጡት የመንግስት ኃይሎች መጥተው በሩን ከፊት ለፊት ሰብረው ገቡ ልጁ በጓሮ ሲወጣ በሁለት ጥይት መጥተው ገደሉት ነው የሚሉት እኛም በደረስንበት ጊዜ በማድቤትና ከዋናው መኖሪያ ቤት መካከል አስከሬን ወድቆ ተመልክተናል እስካሁን የፖሊስ ምርመራ አጣርቶ የደረሰበት ነገር እንደሌለ የተናገሩት አቶ ዲቃ ሟቹ በምን እንደተጠረጠረ ባያውቁም የዚያን ቀን ወጣቶቹ መንገድ ዘግተው መዋላቸውን ገልጸው እርሳቸው ከአካባቢው ሕዝብ ባገኙት መረጃ ሟች በዚያን ቀን በቦታው እንዳልነበር እንደሰሙም ተናግረዋል።